በእግዚአብሔር ስም እንደምንሰነበታችሁ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ በመካከላችን ተገኝቶ ቀሪውን ጊዜያችንን በመባረክ እሱ ራሱ እንዲያስተምረን ቃሉን መሲሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ዛሬ የምንማረው ስለ ስርዓተ ቅዳሴ ነው የሚሆነው። ስርዓተ ቅዳሴያችን ዘመን እየበዛ ሲሄድ እንደ ልማድ እየሆነ መጥቷል። እንግዲህ ደግሞ በዚህ ከቀጠል እንደ መሰብሰብ ብቻ ተገናኝቶ ለመለያየት፣ ለጥቅም ብቻ እየሆነ ነው የሚሄደው። ያ ከሆነ ደግሞ እግዚአብሔር መንፈስ ቅዱስ በዚህ በስርዓተ ቅዳሴው አማካይነት በቤተ መቅደሳችን ሊሰጠን የነበረውን ጸጋውን የዘረጋልን እጁን ይሰበስባል። ያን እንዳይሆነብን በአባቶቻችን በኩል የተሰጠንን ሰማያዊ ጸጋ መጠበቅ ይኖርብናል። እንግዲህ በመሆኑ የግድ እንማረዋለን ማለት ነው። እንግዲህ ስርዓተ ቅዳሴ፣ ቅዳሴ ምስጋና ማለት ነው። ስርዓት ማለት ደግሞ ይህን ምስጋናችንን ሙቶ ያዳንን አምላካችን ክርስቶስ ኢየሱስን የምናመሰግንበትን ሁኔታ መልክ የሚሰጥ በህግና በደንብ እንድናደርገው የሚረዳን መንገድ ነው። የአዲስ ኪዳን ቅዳሴ የተጀመረው በቤተልሔም ነው። የጀመሩት ቅዱሳን መላእክት ናቸው። የሉቃስ ወንጌል ምዕራፍ ሁለት ውስጥ እንደምናገኘው የጀመሩት እነሱ ናቸው። ጌታ ስለኛ በተወለደ በቤተልሔም ሰማያዊ ክብር ዙፋኑን ትቶ ስለኛ በበረት በወደቀ ጊዜ ስብሀት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በጀመሩ ጊዜ ነው የተጀመረው። ስርዓቱ ደግሞ ጌታ ስለኛ ሊሞት የአርባ ዜማ ሐሙስ ምሽት ሐዋርያቱን ሰብስቦ ስጋ ወደሙን ማለት የአዲስ ኪዳን ቅዱስ ቁርባንን ምስጢር በገለጠላቸው ጊዜ ነው። የስርዓተ ቅዳሴ እምብርቱ፣ ዋናው ነጥቡ፣ ፍሬው ስጋውና ደሙ ስለሆነ እንግዲህ ስርዓተ ቅዳሴ መጠንን፣ ጊዜን፣ ቀንን፣ ሰዓትን ነዋያት ቅድሳትንና የመሳሰሉትን ያጠቃልላል። መጠንን ስንል ለምሳሌ በውስጥ ያለነው ካህናት የምንለብሰው ልብስ፣ ቁጥራችን፣ ሁኔታው ነው። ጊዜ ስንል ደግሞ በጾም ጊዜ ቅዳሴ ያለ፣ በፍስፍ ጊዜ ቅዳሴ ያለ ወቅትን የሚያመለክት ነው። ቀን ስንል ደግሞ መቼ ነው የምንቀድሰው? የተለመደው በዓለም ደረጃ ያለው እሁድ እሁድ ነው። በየሀገሩ ደግሞ የየራሱ የሆነ ከእሁድ ሌላ የሚቀድስበት ጊዜ አለው። እንደኛ ማለት ነው። በክርስትናው እዚህ ነው እሁድን ጠብቀን እንጂ በሀገራችን ክርስትናም ፍታትም የመሳሰሉት ነገሮች ካሉ የግድ እሁድ ብቻን መጠበቅ የለብንም። ሰኞም፣ አክሰኞም፣ ረቡዕ፣ ሐሙስ፣ ዓርብም ቅዳሜም ልናደርገው እንችላለን። ሰዓት ሲባል ደግሞ በስንት ሰዓት ነው ምንገባው? በስንት ሰዓት ነው ምንወጣው? በጾም ሰዓት ምን ሰዓት ነው ምንገባው? በጾም ሰዓት በምን ሰዓት ነው ምንወጣው? በፍስክስ በጾምስ ልዩነቱ ምንድን ነው? ነው እና እነዚህን የመሳሰሉትን ሲያጠቃልል ደግሞ ነዋያ ተቅድሳትን ነዋያ ተቅድሳት ማለት በውስጡ ስጋ ወደሙን ለመቀበል ከመቀበላችን በፊት የምናካሄደው ስራ ተቅዳሴ አለ እና በውስጡ በቤተ መቅደሱ ውስጥ በስጋ ወደሙ በቅዱስ ቁርባኑ ዙሪያ በታችም በላይም በዙሪያውም እሱን የምንጠቀምባቸው መገልገሪያ ቅዱሳት ነገሮች ማለት ቅዱሳት እቃዎች ማለት የተቀደሱ ማለት የተለዩ እቃዎች ማለት ነው። እንግዲህ በዚህ የስርዓተ ቅዳሴ ትምህርት ውስጥ ሶስት አበይት ነጥቦችን እናገኛለን። የግድ እነዚህ አብረውን ሊጓዙ ይገባል። እነዚህም ትምህርት ወይም ማወቅ፣ ጥበብና ማስተዋል ናቸው። ስርዓተ ቅዳሴን ሁል ጊዜ ስናከናውን የምናውቀው ነገር አለ፣ ጥበብ አለበት በዚያ ውስጥ። እሱን በማወቃችን ጠቢባን እንባላለን። ማስተዋል አለ። እነዚህ ነገሮች የግድ አብረውን መሄድ አለባቸው። ለምሳሌ ያህል ሶሎሞን ጠቢቡ በመጽሐፈ መክብብ ምዕራፍ አራት ቁጥር አስራ ሁለት ውስጥ በሶስት ገመዶች የተሸረበ ገመድ አይበጠስ መበጠሻ የለውም። ሁለቱም ደህናናቸው ናቸው፣ ግን ሶስቱን ሊመስል የለም። በሶስት የተሸረበ ገመድ አይበጠስም ይላል። እንግዲህ በየመልኩ ሊተረጎም ይችላል፣ እግዚአብሔር መንፈስ ቅዱስ በሚሰጠን መልክ። በስርዓተ ቅዳሴ ውስጥ ግን በማወቅ በጥበብና በማስተዋል ነው ይሄ ቃል የሚተረጎም ነው። እና እንግዲህ ዛሬ ስርዓተ ቅዳሴን ስንማር የግድ ከመጀመሪያው መጀመር አለብን። ከመጀመሪያው ስንጀምር አንዳንድ ነገሮችን ማስታወስ አለብን። ወደ መጀመሪያው ትምህርታችን ከመሄዳችን በፊት ያ ምንድነው? በሀገራችን ቤተልሔም አለ፣ ቤተ መቅደስ አለ። ቤተልሔም ራሱን የቻለ ነው፣ በመስራቅ ነው ያለው። ቤተ መቅደስ ደግሞ ራሱን የቻለ ነው። ታስታውስ እንደሆነ ዲያቆኑ ኅብስቱን በመሶበ ወርቅ ተሸክሞ፣ በልብሰ ተክህኖ የለበሰውን ተሸክሞ እንደገና ዋናው ያ ረዳቱ ዲያቆን ተሸክሙ በምስቱ ዋናው ዲያቆን ደግሞ ጽዋውን ወይኑን በእጁ ይዞ ወደ ቤተ መቅደስ ይገባሉ እንግዲህ ያ ማለት ምንድነው ቤተልሔም ጌታ የተወለደበት ሰው የሆነበት ነው ይህ ደግሞ ቤተ መቅደሱ ማለት የቤተልሔም ምሳሌ ነው ራሱ ቤተልሔም ስሙ ያው ነው ነው ሰው የሆነበት ሰው ነው የተገለጠበት ምሳሌ ነው ያ በምስራቅ ያለው ቤተልሔም ውስጡ ቤተ መቅደሱ ደግሞ ከቤተልሔም ወደ መቅደሱ መምጣታቸው ስጋው ሊፈተት፣ ደሙ ሊቀዳ ነውና የቀራንዮ ምሳሌ ነው። ይህን እያስታወስ ስርዓተ ቅዳሴያችን እንጀምራለን። ስርዓተ ቅዳሴያችን ስንጀምር በነዋያተ ቅድሳት ነው የምንጀምረው። ነዋያተ ቅድሳት ማለት እንዳልኳችሁ በቤተ መቅደሱ ውስጥ የምንገለግልባቸው ነዋያት፣ ከመንፈስ ቅዱስ የተሰጡን ሀብቶቻችን፣ በአባቶቻችን በኩል የተሰጡን ሀብቶቻችን፣ ቅዱሳት እቃዎች የምንገለገልባቸው ማለት ነው። እነዚህ እያንዳንዳቸው ስም አላቸው። ልክ በሀኪም ቤት ውስጥ ያሉ እቃዎች የተለየ ስም እንዳላቸው በሚሊተሪ ውስጥ ደግሞ ያሉ እቃዎች የተለየ ስም እንዳላቸው በፍርድ ቤት አካባቢ ያሉ ደግሞ የተለዩ እቃዎች የተለዩ ስም አላቸው ማለት የተለዩ ስሞች አሏቸው የሚገለገሉባቸው በጠበቆች በመሳሰሉት የእያንዳንዱ ክፍል ራሱን የቻለ ቃል አለው። እና የቤተ መቅደስ ስም እንደዚሁ ነው የቤተ መቅደስ እቃዎች የተለዩ ናቸው ማለት የተለየ ስም አላቸው ወደ ስማቸው መሄዳችን በፊት ልናስተውለው የሚገባን ነገር ስሙን ስንጠራ በአይምሯችን ቀለል አድርገን መመልከት የለብን። በእግዚአብሔር ስም መክበራቸውን በእግዚአብሔር ስም ከሌሎች ነገሮች በስምም በአገልግሎትም የተለዩ መሆናቸውን። ለዚህ ነው ቅዱሳትም የተባሉ ቅዱሳት ማለት የተለዩ ማለት ነው። እና ወደ ስም ዝርዝራቸው ስንሄድ አንደኛው ማሀይፈድ ይባላል ወይም ማሀይፈዳት ይባላሉ ማይፈዳት ማለት ህብሱን የሚሸፍኑ ቅዱሳት ልብሶች ማለት ነው። በመስቀል ያጌጡ በስሙ የከበሩ ህብሱን የሚሸፍኑ ማለት ግማሾች በታች ይሆናሉ፣ ግማሾች በላይ ወራሉ። ህብሱን ይሸፍናሉ። ያ ህብሱ ነው፣ ስጋው መድኃኒት ሆኖ እኛን የሚጠቅመን ያን የሚሸፍኑ ልብሶች ናቸው። እነሱ ማይፈዳት ይባላሉ። እነሱ ጌታ ስለኛ በቀራኔ በሞተ ጊዜና ወደ መቃብር በወረደ ጊዜ ስጋው የተገነዘባቸው ልብሶች ምሳሌዎች ናቸው። እየተገባባን ነው። ሌላ ሁለተኛው ፀሐይል ይባላል። ፀሐይል ማለት ህብሱ የሚቀመጥበት ቅዱስ ወርቅ መሰል እቃ ማለት ፀሐይል ማለት ከወርቅም ሊሰራ ይችላል፣ ከብርም ሊሰራ ይችላል፣ ከመዳብም ሊሰራ ይችላል፣ እንደየ አቅማችን አሁን የተሰራበት ንጥረ ነገር አይደለም፣ ዋናው ቅዱስ ስሙ። የሚያከብረው ቅዱስ ስሙ ህብስቱ፣ የሚቀመጥበት እነዚያ ልብሶቹ፣ ከዚያ ላይ መጀመሪያ ግማሾቹ ይቀመጣሉ፣ ከዚያ ላይ ህብስቱ ይሆናል፣ ከዚያ በላይ ማይፈዳት ግማሾቹ በላይ የሚሆኑት ልብሶቹ ይሆናሉ። እንግዲህ ፀሐይ ማለት ይሄ ነው ባጭው። ጽዋ ሁላችሁ የምታውቁት ነው። ጽዋ ለምሳሌ በቤታችን የምንጠጣባቸው እቃዎች ብርጭቆ በሀገራችን ብርሌ፣ ዋንጫ፣ ሌላም ሌላም እንላቸዋለን። ግን ይህን ጽዋ ነው የምንለው። ጽዋ ማለት የጌታን ደም የሚይዝ ማለት ነው። ማለት ወይኑ የሚሆንበት በእግዚአብሔር ቃል ወይኑ ወደ ደምነት ወደ መድኃኒት ሲለወጥ ያን የያዘ ቅዱስ ዕቃ ማለት ነው። ሌላው እርፈ መስቀል ነው። እርፈ መስቀል ቅድም እንዳልኳቸው ነው። እንግዲህ ሁልጊዜ ቤተ መቅደስ ዕቃዎች የራስን የቻለ ስም አላቸው። እርፈ መስቀል ማለት በዓለሙ አጠራር ከሆነ ማንኪያ ማለት ነው። ማለት የምትቆርብ ሰዎች የምትቆርቡ ሰዎች ከደሙ እየተጨለፈ የሚሰጠን በዚያ ነው በዚያ ነው። ግን ማንኪያ ብለን አንጽራ ክልክል። ዕርፈ መስቀል፣ ዕርፈ መስቀል ማለት የጌታ የቀራኔው መስቀል ተሳታፊ ማለት ነው። እሱን መሰል ማለት ነው። ያ መስቀል ደሙን ለማግኘት በቅቷል። በደሙ ለመክበር በቅቷል። ደሙ ፈሶበታል። ይሄ ደግሞ ደሙ እየተቀዳበት ነው። ይሄ ደግሞ ምሳሌ አለው። ትንቢተ ኢሳይያስ ውስጥ ኢሳይያስን፣ ሂድ አስተምር፣ ማን አስተምርልኝ ነው ብሌን ባለ ጊዜ ጌታ፣ እንዴት አስተምር ነበር፣ ግን ከንፈሬ በለምጽ ረክሷል አለ ኢሳይያስ። እንግዲህ ለምጽ ከከንፈራቸውም ሆነ ከሰውነታቸው ያላቸው ሰዎች ማስተማር አይችሉም ነበር። በሙሉ ይችላል የኃጢአት ምልክት ስለሆነ በኋላ እግዚአብሔር ምን አደረገ? መልአኩን ልክላለሁ የሚያደርግልህ ነገር አለ፣ ያ ከሆነ በኋላ ትሄዳለህ አለው። ያ መልአክ ወደ ኢሳያስ መጣ። ሲመጣ በጉጠት እሳት ነው ፍዞ ነው የመጣው፣ በእጁ አይደለም። እንግዲ መልአኩ እሳት ነው ግን እሳቱን መጨበጥ አልቻለም። ያ እሳት ከበራ ከበለጠ እሳት ስለሆነ በጉጠት ነው ዞት የመጣው። በጉጠት አመጡ የለምጻሙን ማለት በለምጽ የነደደ ከንፈረን ሲነካ ከንፈሮ ተፈወሰ። እስኪ ተመልከቱ፣ እሳት ከንፈረን ሲነካ የበለጠ ያቃጥላል የበለጠ ሌላ ለምጽ ይፈጥራል እንጂ መፈወስ ታምር። ስለዚህ እንግዲህ መላአኩ የካህናት የዲያቆናት ምሳሌ ነው። ጉጠቱ የዚህ የእርፈ መስቀሉ ማንኪያ ብለን የምንጠራው የእርፈ መስቀሉ ምሳሌ ነው። ስሙ የው የደሞ ወይም የሥጋውና የደሙ ምሳሌ ነው እና እርፈ መስቀል ይባላል። ሌላውን በሰሩ ወርቅ ነው መሶበ ወርቅ ህብስቱን ከቤተልሔም ወደ መቅደሱ ይዘንበት የምንመጣው ነው። መቼም ለሁላችሁም ግንት ነው። በእርግጥ እዚህ ሀገር እንዲሁ ስንገባ ብቻ ነው የምታዩ እንጂ ከቤተልሔም መሶበ ወርቅ ተሸክመን ስንመጣ ስለማታዩ ምናልባት ከዚህ የተወለዱ ልጆች ይህን እንግዲህ ላያውቁ ይችላሉ፣ እንዲያው ካላስተማርናቸው። ሌላው ደግሞ አዲስ አበባም አካባቢ ሆናችሁ ቤተ ክርስቲያን ለመሄድ እድል ያላገኛችሁ ደግሞ ልታውቁትም አትችሉም ወይም ደግሞ ቀደም ብላችሁ ለመሄድ እድል ያላገኛችሁ ሰዎች ከቤተልሔም መሶበ ወርቁ በቅዱስ ልብስ ተሸፍኖ ታጅቦ በካህናት ሲመጣ ላታዩ ትችላላችሁ እና ከቤተልሔሙ ከተዘጋጀበት እንግዲህ ወይኑም ህብስቱም የዘጋጀው ቤተልሔም ነው። ከቤተልሔም ዲያቆኑ ረዳቱ ዲያቆን ተሸክሞ ይመጣል ወደ መቅደሱ ውስጥ እና እንግዲህ መሶበ ወርቁ አገልግሎቱ ህብስቱን መያዝ መቅደሱ መንበሩ ድረስ ማድረስ ነው። ሌላው ታቦት ነው። እንግዲህ ታቦት ዋናው ዙፋን ነው። ማይፈዳት የተባሉትን የመግነዙ ምሳሌዎች ጨርቆች፣ ፀሐይኑም ህብስቱን የሚሸክመው ህብስቱም እነዚህ ሁሉ በአንድ ላይ ታቦቱ ላይ ነው የሚሆን። ምክንያቱም ህብስቱ ወይኑ ያው እራሱ የጌታ ምሳሌ ስለሆነ ጌታ ማለት ስለሆነ ታቦት ላይ ታቦት ላይ የሆነበት ምክንያት ለሱ ዙፋን እንዲሆን ራሱ በብሉይ ኪዳን ስለመረጠው ድምፁን ስላሰማበት፣ ክብሩን ስለገለጠበት አባቶቻችን በቀኖናና ቤተ ክርስቲያን ራሱ በመረጠው ራሱ ባከበረው ሁሉን በስሜ አድርጉት ብሏልና ምንም እንኳን አገልግሎቱና ሁኔታው እንደ ብሉ ኪዳኑ ባይሆንም ታቦት የሚለውን ስም እንዳለ ወስደን በላዩ ላይ አልፋ ኦሜጋ ኢየሱስ ክርስቶስ ያለውና የነበረው የሚመጣው የዘላለሙ አምላክ ኢየሱስ ክርስቶስ ወይም ደግሞ ከሰማይ በታች ከምድር በላይ ያለ ጉልበት ሁሉ ኢየሱስ ለሚለው ስም ይንበርከክ ይላልና ያ ስም ተጽፎበት እነ ኅብስቱ በዚያ ላይ ቅዱስ ቁርባኑ በዚያ ላይ እንዲከብር ወስነው የታቦቱ ዓላማ የስጋውና የደሙ የሌሎችም ተሸካሚ የክብሩ ዙፋን መሆን ነው። ሌላው የእጣኑ ሙዳይ ነው። የእጣኑን ሙዳይ በራዕየ ዮሐንስ ምዕራፍ አምስት ውስጥ በአጠቃላይ ራዕየ ዮሐንስ ውስጥ ስታነቡ የዕጣንን ክብርና የሙዳዬን ሁኔታ እናያለን። ሙዳዩ እጣኑ ህቡ ሚዝ ነው። የምንገለገልበትን እጣን የሚዝ አነስ ያለ ከመሶብ ወርቅ አነስ ያለ ሙዳይ፣ መቼስ ስለ ኢትዮጵያውያን የአዲስ ነገር አይደለም። በብዛት ሙዳይን የምንጠቀምበት መቼ ነው? በምን ጊዜ ነው? እንደው በገጠር ያደጋቸው ብዙ ጊዜ ሙዳይ ክብር ያለው መቼ ነው? በሙሽርነት ጊዜ ነው። በሰማይና በምድር የመላ እሱ በቸርነቱ ጊዜ እየገባልን ነው እና የእሱም ክብር ምሳሌ መሆኑን ነው የሚያሳየን። ሌላው ጥናሃው ነው። ጥናሃው እንግዲህ እጣን ጨምረን ያው ምኖ ዘጉትበት ነው የምናቅንበት ነው። እንግዲህን በተመለከተ ራሱን የቻለ ትምህርት ነው ያለው። ወይም ስለ እጣን የተቀረጸውን ካሴት ብታዳምጡ ችላላችሁ፣ ትጠቀማላችሁ። ወይም በሌላ ጊዜ እንማረዋለን። ይህን እያንዳንዱን መችን አንስተን ለመማር ራሱን የቻለ ጊዜ ያስፈልገዋል። እንደው ነገሮችን ለማስታወስ ያህል ነው። ተጨማሪ ነገሮች አሉ። በቅዳሴ ጊዜያችን እንግዲህ እነዚህ በመቅደሱ ውስጥ ያሉ የምንገለገልባቸው ናቸው። ሌላው ተጨማሪ ነገር አለ። በቅዳሴ ጊዜ ጠቀምበት ወይም የምንጠቀምባቸው ነገሮች አሉ። ሌሎች ቃጭል አለ። ቃጭል አለ። እዚህ ሀገር አንጠቀምም እንጂ ደወልም አለ። ከቤተ ልሔም ወደ ቤተ መቅደስ ወይኑን ይዘን ስንመጣ ቃጭልን ድምፁን ያሰማል፣ ዶሩን ያስተጋባል። በሀገራችን ያ ማለት ቃለ አዋዲ ነው። እንዲያውም የቃጭን ሌላ ስሙ ቃለ አዋዲ ነው። ቃለ አዋዲ ማለት የአዋጅ ነጋሪ ቃል ማለት ነው። ይህ የአዋጅ ነጋሪ ቃል ደግሞ የተጀመረው በዮሐንስ መጥምቅ ነው። ዮሐንስ መጥምቅ ይህን ሲናገር ዝም ብሎ አይደለም፣ አስቀድሞ በነቢያት ተነግሮለት ነው። እነሆ በምድረ በዳ የሚጮህ ሰው ድምፅ ይላል። በምድረ በዳ እየጮኸ የመጣ ዮሐንስ መጥምቅ ነው። የመጣውም ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ተራራው ዝቅ ይበል፣ ኮሮታው ይስተካከል፣ መንገዱ ይለስለስ፣ ተዘጋጁ ነው። ዋናው ነገር ተዘጋጁ ነው። ስለዚህ የአንዲህ መድኃኒታችሁ ሥጋ ወደሙን ከቤተልሔም ወደ መቅደስ እየመጣላችሁ ነውና ተዘጋጁ ነው። ተራ የተራራ አይነት ባህሪ፣ የትኒት ባህሪ መንፈስ ያላችሁ ወይም የኮረብታ አባጣ ጎርባጣ ልብ ያላችሁ ተስተካከሉ። ሥጋው ከመፈተቱ ደግሞ ከመቀዳሱ ከመቀበላችሁ በፊት ተዘጋጁ ነው። ወይም ደግሞ መጥታችሁ በእንቅልፍ ምክንያት የደከማችሁ ንቁ ነው የሚለው ተዘጋጁ፣ ንቁ ነው። የቃለ አዋዲ ሌላው ደወሉ ወይም የቃለ አዋዲ ወይም ደግሞ ቃጭሉ፣ ደወሉን እንኳን እንተው በዚህ ሀገር ስለሌለ የቃጭሉ የመጀመሪያው ተዘጋጅ ነው። ንስሐ ግቡ ነው። ራሳችሁን አቅርቡ ነው። ራሳችሁን አዋርዳችሁ ቅረቡ ነው። ለቅዱስ ቁርባን ተዘጋጁ ወይም ደግሞ ለቅዳሴው እስከ ቅዱስ ቁርባን ድረስ ተዘጋጁ ለማለት ለማስጠንቀቅ ነው። ሌላ ሁለተኛው ጻሁ ሲባል ነው። ቅዳሴ ስንገባ ቃጭላለ ከዚያ ጻሁ ነው። ጻሁ ንዑሰ ክርስቲያን ይባላል። ነ ጻሁ ማለት ንዑሰ ክርስቲያን። ንዑሰ ክርስቲያን ማለት ለመጠመቅ ደጅ እየጠናችሁ ያላችሁ የጥምቀትን የክርስትናን ትምህርት የቅዱስ ቁርባንን ትምህርት ምስራተ ቤተ ክርስቲያንን ምስጢረ ክርስቶስን ምስጢረ ስላሴን እየተማራችሁ ገና ያልተጠመቃችሁ ቅዱስ ቁርባኑ ሲፈተት ማየት ስለማትችሉ ስለማትቀበሉ ውጡ ማለት ነው ንዑሰ ክርስቲያን ጻኡ ንዑሰ ክርስቲያን ውጡ ነው የሚለው ማትቆርቡ ሰዎች ውጡ ነው ሌላው እግዚኦ ሲባል እግዚኦ ሲባል ይሄ ድምፀ ድምፀ ዮሐንስ ቃለ አዋዲ ይባላል ማለት እግዚኦ ሲባል ያን ጊዜ ስጋው ተፈትቶ ተቆርሶ፣ በመለኮት በመለኮት አሰራር ደሙ ጽዋው በጽዋው እየተቀዳ ደሙ በጽዋው እየተቋተ ነው የምናየው። እግዚኦ ሲባል የተፈተተውን ድምስል ካህኑ ይዘው ነው እንደገና ደግሞ ደግሞ እንደመጀመሪያ ምስና አስቀምጠው በጀንዳው ደግሞ ጽዋው እንደምን ይዘው ነው። ያ ማለት ዮሐንስ በቀራንዮ ጌታን ባየ ጊዜ ያ ስጋው ተቆራርሶ፣ አጥንቶቹ በችንካሮች ተበሳስተው፣ የጀርባው ስጋ አልቆ፣ አክሊለ ሦክ ደፍቶ፣ ሰዎች እየተፉበት፣ ደሙ እንደ ዝናብ ስበት ቅዱሳን መላእክት በጽዋ ሲቀበሉት በጎን ጎን በጦር ሲወጋ ያን መከራውን አይኖቹ አዩ። ከእመቤታችን ጋር ሆኖ ዮሐንስ። ጴጥሮስ አላየም፣ ሸሽቷል። ሌሎችም ሮጠው አምልጠዋል። እሱ ብቻ ከፍተኛ ፍቅር ስለነበረው ከእመቤታችን ጋር ሆኖ ከእግረ መስቀል አልተለየም። ያን በሀገራችን አባባል እግዚኦ ነው። አቤት እግዚኦ፣ አቤት ምን አይነት ግሩም ነገር ነው! አቤት ምን አይነት ጭካኔ ነው!

አያ ድረስ እንጂ አንድ ሰው መከራ ሲሄድበት ብናይ እግዚኦ የሚለውን ቃል ነው የምንጠቀመው። አቤት አታሳየን ደሞ ሲደርስ ሥጋ ሲቆራረስ አቅምቱ ሲበታ ሲሰባበር ስናይ፣ ወይን ያልሆነ አደጋ ስናይ፣ ከባድ አደጋ ስናይ ሰቀቀን አለን። የሰቀቀን ቋንቋ መግለጫችን እግዚኦ ነው። ስለዚህ ካሉ እግዚኦ በሚሉበት ጊዜ ለራኑም ናንተም ስትቀበሉ ቃጭል የሚቀጨልበት ምክንያት ያ የዮሐንስን ድምፅ የዮሐንስን ጽሁፍ የዮሐንስን አነጋገር ለማስታወስ ነው። ቃለ አዋዲ የዮሐንስ ጩኸት ነው። ሌላው እንግዲህ የመጨረሻው ቃጭል፣ የቃጭል ድምፅ ስጋ ወደሙን ገልፍሎ ስንወርድ ነው። ለማቅረብ ስንወርድ ደወል የሚደወላል። በሀገራችን እዚህ ሀገር ክልክል ነው፣ መከራ ነው። ረንቦሽ ብለው ደግሞ ስለ ሆን ስለሚጠሩ አስቸጋሪ ነገር ነው። ያው በቤት ውስጥ ነው ሁሉም ነገር እና ቃጭል ብቻ ነው እዚህ ሀገር የምንጠቀመው እና ስንወርድ እግዚኦ በሉ ነው ይህ ድንቅ አምላክ ስለ እናንተ ትናንት መጠራኔው የመሰሰውን ደሙን የተቆረሰውን ስጋውን እዩ ይበላቸው ወረደ፣ ሊሰጠን ተዘጋጀ። ምን አይነት ድንቅ አምላክ ነው። አንዳንድ ጊዜም ደግሞ ደስታንት ነው ያሰኛል። ወይ ሎተሪ ሲደርስ ነው አንድ ነገር ሲሆን ያልታሰበን ድንቅ ሲሆን እግዚአብሔር ይገልጽልን ተወንጀነታ ስለዚህ ምን የመሰለ ድንቅ ስራውን ቸርነቱን አባታዊ ፍቅሩን ምሕረቱን አመሰሰው በዚህ በአውደ ምሕረቱ ላይ እና እባካችሁ ተዘጋጁ። እንዲህ አለ ምሕረት የት ይገኛል? እንዲህ አለ ይቅርታ ማን ነው የሚያደርገው? የማለት ድምፅ ነው የዮሐንስ ድምፅ። ሌላው ከቃጭን ሌላ ምንድን ነው የቀረን? ጥላ ዚያ ጠብቅል ጥላ ለ ዝናብ የለን ፀሐይ የለን ሁልጊዜ ጥላ እንዘረጋለን። እዚያ ሀገር የተወለዱ ልጆች አዲስ አበባ አካባቢ የሆኑ አናሎች ጠይቃሉ። እንደዚህ ውስጥ ዝናም የለ ፀሐይ የለ ዝናም ምንድን ነው? ጥላ ምን ዘረገ? እንግዲህ አንድ የክብር ምልክት ነው። በሀገራችን ባህል፣ በሀገራችን ባህል የነበሩት የጥንቶቹ ባለስልጣኖች በዘመኑ በባህሉ ጥላን ለንግስቷ የሚይዘው ሰው ምንድን ነው የሚባል? ጥላ ያዥ። ሌላ ስምም አለው ጃንደረባ ጃንደረባ ነው። ጃንደረባ የሆነ ጥላ ይሄ እና በአጠቃላይ ጥላ የክብር ምልክት ነው ለምድራውያን ባለስልጣኖች። ይህ የክብር ምልክት ከሆነ ለሰማያዊ መለኮታዊ ባለስልጣን፣ ስለ እኛ ራሱ ቢያዋረድን በኪሩቤል ለተቀመጠው ለሱ የክብር ምልክታችን ነው። በሌሎች አብያተ ክርስቲያናት የለም፣ በኢትዮጵያውያን ብቻ ነው ይህ ነገር ያለው የክብር ምልክት ነው። ሌላው ግን ምሳሌነት አለው። እስራኤልን ከግብፅ ወደ ኢየሩሳሌም ሲወስዳቸው በሙሴ መሪነት ቀን ፀሐዩ እንዳያቃጥላቸው፣ ዋዩ እንዳይጎዳቸው ምን ነበር? ደመና ነበረ። በደመና ይጋረዳቸው ነበረ። በደመና ይጋረዳቸው ነበረ። ለአባቶቻችን ያደረገ የያ መታሰቢያ ነው የዚያ በደመና ወገኖችን የጋረደበት የቸርነቱ መታሰቢያ ነው። ዛሬ ደግሞ በአዲስ ኪዳን እኛን የኃጣት ዋዕይ የኃጣት ቃጠሎ የጎዳንን ሰዎች፣ ክርስቲያኖችን እነሆ ሊከልለን ሊያድነን ሊረዳን የሚችለው በደመና የተመሰለው የእሱ ምህረት የእሱ ቸርነት ነው። ወደ ጥላሎተ አቤቱ፣ በክንፎች ጥላ ሸፍነኝ፣ በክንፎች ጥላ ከልለኝ። በክንፎች የመለኮት የምሕረቱ ክንፎች፣ የቸርነቱ የአባታዊ ፍቅሩ ክንፎች ምሳሌ ነው። ሌላው እስራኤልን ምኖሯል ጌታ ወዮልሽ ቤተ ሳይዳ፣ ወዮልሽ ኮራዝን። ኢየሩሳሌም ኢየሩሳሌም ስንት ጊዜ የመለኮት ቸርነት ደረሰች፣ አልተቀበልሽም። ዶሮ ጫጨቶቿን በክንፎቿ እንደምትሰበስብ ስንት ጊዜ በክርብ ረዴቴ ልሰበስሽ ፈለግ፣ እሺ አላልሽም። አሁን የዶሮ ጫጨቶቿን በክንፎቿ እንደምትሰበስብ መለኮት እኛንም በረዴት ክንፉ ይሰበሰበናል የማለት መግለጫ? የክብር እስራኤል ምን በደመና ያመራበት የደመናው ማስታወሻ በአዲስ ኪዳን ከኃጢአት ቃጠሎ የሚያድነን በረቱ ቸርነቱ ነው። የእሱ መታሰቢያ እንደገና ደግሞ በዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስባችሁ ፈለግሁ እንቢ አላችሁ ያለው የእስራኤልን እያስታወስ አሁንም እኛ ኢትዮጵያውያን ሌሎችን፣ በዓለም ያለን ክርስቲያኖች ያለነው በሱ የቸርነት፣ የምሕረት፣ የጥበቃ ክንፍ ውስጥ መሆኑን ለመግለጥ ነው ጥላ የምንዘረጋው እንጂ ይህ ሞኝነት አይደለም። በእርግጥ ይሄ ስርዓት ነው። ነገር ግን እያንዳንዱ ስርዓት የምናደርገው ነገር በክርስቶስ ኢየሱስ መሆኑ ትርጉም ካለው ይጠቅማል። አላማ አለው። ቅዱስ ጳውሎስ ምን አለ? የእግዚአብሔር መንፈስ ያለባቸው መጻሕፍት ሁሉ ተነበው ሰውን ወደ ጽድቅ የሚመልሱ ከክፋት ወደ ድግነት የሚመልሱ ሁሉ ስለሚጠቅሙ ተጠቅሙባቸው ወይ? በስርዓት በኩል የምንገለገልባቸው ነገሮች በክርስቶስ ኢየሱስ መሆኑ ትርጉም ካላቸው ጥቅም ካላቸው ለእኛ በረከቶች፣ ረድኤቶች፣ ጸጋዎች ናቸው። በቤተክርስቲያናችን ያሉ ነገሮች ትርጉም ካላቸው የሚያደርገን መታወቂያዎቻችን፣ ምልክቶቻችን፣ የኢትዮጵያዊነታችን አርማዎቻችን ይሆናል። ሌላው ደግሞ ውስጣቸው ጣይን ያለው በረከት፣ ጸጋ፣ ረድኤት አለው እና ይሄን እያሰብን ነው ስርአቶቻችን ማካሄድ ያለብን። እስኪ ስለነዚህ ቅዳ ስርአተ ቅዳሴያችን ምን ይላል? ስለጠቀስናቸው ቅዱሳት እቃዎች ስርአተ ቅዳሴያችን ምን ይላል? መጀመሪያ እነዚህ ነገሮች መባረክ አለባቸው። የሚገርማቸው ደግሞ ቅዳሴ በተገባ ቁጥር ሁል ጊዜ መባረክ አለባቸው። በእነዚያ ላይ ሁል ጊዜ መጸለይ አለበት። ያ እንዲሆን ተደንድጎልናል። ተደንግጎልናል ከዚያ በፊት ግን ከዚያ በፊት ግን ምክር ይመክረናል። ወደ ቅዳሴው እየሄድን ስለሆነ ምክር ይመክረናል አንደኛው የጸሎት ክፍል ሁላችንም ራሳችንን በንስሐ ማዘጋጀት እንዳለብን የሚዘጋጀው ለእኛ እንደሆነ ይመክረናል። በአጭሩ አንደኛው የጸሎት ክፍል ሌላ ሁለተኛው፣ መዝሙር 24 መዝሙር 60 መዝሙር 101 መዝሙር 102 መዝሙር 29 መዝሙር 30 ጸልዩ አንብባችሁ ተጠቀሙበት ይላል። ምስጢር አለው፣ በቅዳሴ ውስጥ ምስጢር አለው። ተጠቀሙበት ነው የሚለው። ጊዜን ለመቆጠብ ያህል ሌላው እንግዲህ ካህኑ ስለ ራሱ ይጸልያል። ካህኑ ወደ እነሱ ለጸሎት ከመቅረቡ በፊት ስለ ራሱ ይጸልያል። እሱ ማን ነው ስለ ነዚያ የሚጸልየው? መጀመሪያ ኔን ባርከኝ ነው የሚለው። እንግዲህ ካህኑ ከመንጦላይቱ ውጭ ከመንጦላይቱ ውስጥ እየሰገደ የሚጸልየው አለ ያለ ማለት፣ አሁን ጊዜ የለንም። ቅዳሴ ብታዩት እዚያው ላይ ይነግራል፣ ያሳየናል። ሆኖም ግን እስኪ ካህኑ ስለራሱ ከሚጸልያቸው ወይም ስለ ሁላችን ስለ ምእመናኑ ከሚጸልያቸው አንዱን እንወስዳለን እንዲህ ይላል ቃሉ። አምላካችን እግዚአብሔር ከመላእክትና ከሊቃነ መላእክት፣ ከአጋስና ከስልጣናት ከትሩሩን ከፍራፌልን በላይ የምትኖር ከፍጥረት ሁሉ አስቀድሞ የነበርህ ድንቅ አምላክ ነህ። ከምስጋና ሁሉ በላይ ልዑል ነህ። ትሑታንን ከምድር ላይ አንስትህ ወደ ሰማይ ከፍ ከፍ ያደረግ ከአንተ ነህ። ስፍር ቁጥር በሌለው ቸርነትህ ልንድንበት አዲስ መንገድን የመራህን አንተ ነህ። አዲስ መንገድ የሚለው ይህን የቅድስናህን ምስጢር እናውቅ ዘንድ እኛን ወገኖችን ወድህ ያስረዳህን ይቅርባይና ሰው ወዳጅ ሆይ ቃልህን ግሩም ነው። ያዘጋጀህልንም ክብርህ የተመሰገነ ነው። ቸር ሰው ወዳጅ አምላካችን እግዚአብሔር ሆይ ልመናችንን ተቀበል። የጌትነትን ምስጋና ወደሚነገርበት መቅደስ ገብተን አንተን ለማገልገል በተዘጋጀ በቀናች ሃይማኖት ሆነን የቃሎችን ምስጢር እንናገር ዘንድ የበቃን አድርገን የረከሰውን ህልናና የኃጢአትን ሥራ ከኛ የምታረግ አቤቱ፣ የጌትነትህን ብርሃን አብራልን። እሳታው ያሊቀርቡት የማይቻላቸውን የሚያቃጥል እሳት የመንፈስ ቅዱስን ሀብት አሳድርብን። ክፉን የሚና የምታጠፋ ኃጢአትንም የምታቃጥል አንተ ብቻ ነህ። ለአይነ ልቡናችን እውቀትን ስጥ። ከንፈሮቻችንንም ከክፉ ነገር ጠብቅ። ሰላምን ስጠን። ጽድቅን አስተምረን። ልብሳችን የሕማማችንን መድኃኒት የተፈጥሯችንን ተጠባቢ አንተንህና ቅዱስ ለሚሆን ለዚህም ምስጢር የበቃን አድርገን ክፉን በሌላ ሁሉ ከእኛ አርቅ ነብሳችንን የምትዋጋት ፍቶትንም አርቅልን በሰማይ ያለ መሳይትንና በጎ ማእዛን ያለ ነውሩ ያለ ነቀፋ እናሳርግ ዘንድ በቸርነትና በይቅርታ በምስጋናህም ይህን ሰማያዊ ምስጢርን ፈጽም ዘንድ የበቃን የታደል አድርገን ይህ ሰማያዊ ምስጢርን ከምስጢራት ሁሉ በላይ ድንቅ ነውና፣ ምስጋናንና ገናንነትን ክብርንም እናቀርብልሃለን ሰማያዊ ከሚሆን ከችራ አባት ጋር መሀያዊ ከሚሆን ከመንፈስ ቅዱስን ጋር ለዘላለሙ አሚን ይላል ይሄ አሁን ልማድ ነው ይሄ ልማድ ልማድ ነው ወይ ይሄ የሞኝነት ሰው ሰራሽ ነው ወይ ይሄ በክርስቲያኖች ና በመለኮት መካከል ያለ የአይምሮ ግንኙነት አይደለም ወይ ይሄ የመንፈስ ጥበብ አይደለም ወይ በአጠቃላይ ወደ ዝርዝሩ ከመሄዱ በፊት በጠቅላላ አድርጎ ስለ ንዋያተ ቅድሳቱ ካህኑ እንዲህ ብሎ እንዲጸልይ መጽሐፈ ቅዳሴ ያዛል። ቸር ይቅርባይና፣ ቅዱስ አምላካችን እግዚአብሔር፣ በቅዱሳን የምታድር ወዳጅ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይረጭ ዘንድ በቸርነት አዘዝከው። የደብተራ ኦሪትን ማለት በኦሪት በድንኳን የነበረውን የምስጋና አገልግሎት፣ የቅዳሴ አገልግሎት። ያን ጊዜ የነበረው ደም የበግ ነው። ያን ጊዜ የነበረው ያን ጊዜ የነበረው ጊዜያዊ ነው። ሆኖም ግን ፈቃድ የሆነ ሙሴም አደረገ ይልና ችል ሰው ወዳጅ ሆይ አሁንም ሚነዋ ቅዱሳቱን በመንፈስ ቅዱስ በኢየሱስ ክርስቶስም በደሙ መረጨት በበጉ በዛ በኦሪቱ በግ አይደለም በሚለዋ በታረደው በግ አይደለም በቀራንዮው ስለ እኛ በተሰዋው በግ የሆነው መለኮት ድ መለኮት የተዋሃደው ድ ነው በሱ መረጨት በመንፈስ ቅዱስ በኢየሱስ ክርስቶስም በደሙ መረጨት ታከብርልን ዘንድ እንለምንሃለን። እነዚህ ነዋያት ቅድሳት አንተን ለማገልገል ንጹሐን የሆኑ የተባረኩ የተቀደሱ እንዲሆኑ ፈቃድህ ይሁን ይልና ከደመደመ በኋላ አቤቱ አምላካችን እግዚአብሔር እኛ ልንድንበት ይህን ደገኛ ምስጢር ያስተማርክን እኛን የተዋረን አገልጋዮችን ይህን በቅዱስ መሰዊህ አገልጋዮችን እንሆን ዘንድ ሳይገባን የጠራህን አንተ ነህ። መምህራችን ሆይ አንተ በቃን አድርገኝ በመንፈስ ቅዱስ ኃይል ይህን አገልግሎት የቅዳቸውን የቅዳሴውን ስራ እንፈጽም ዘንድ በደገኛው የትነት ፊት በፍርድ ሳንወድቅ የክብርና የምስጋና መባን ተድላ የሚገኝበትን ገናንነትንም በቤተ መቅደስ የምናቀርብልህ አድርግልን። መድኃኒትን የምትሰጥ እና ጸጋን የምትልክ እግዚአብሔር ሆይ ለእያንዳንዱ በሁሉ ሁሉን የምትሰራ አቤቱ እጅ መንሻን እጅ መንሻችን በፍትህ የምትቀበል ሁልልን እውነት ነው። አቤቱ አምላካችን እንለምንሃለን እንማልድሃለን ህዝብህን በኃጢአታቸው ምክንያት ይልቁንም ሀጥ በሚሆን በእኔ በባሪያ ስንፍና እንዳትተዋቸው እለምናለሁ። ላካም ምንም በእኔ ተቀይመ የኔዳ የኔ መርገም ለነሱ እንዳይቀር ባክ ጌታዊ ምረት ይድረሰኝ። ይህቺ ቅዱሳት የመንፈስ ቅዱስ ሀብት እንደሚሆኗ ቅዱስ እናትና በጌታችን በኢየሱስ ክርስቶስ ክብር ምስጋና ጽን የሚገባው ከአንተ ጋር የሚተካከል መሀይው ከመሆን ከመንፈስ ቅዱስም ጋር ዛሬም ዘወትርም ምስጋና ላአንተ ይሁን ይልና ከዚያ አንድ መዝሙር ዘምሮ ከዚያ በኋላ ወደ ቅዳሴው ግባ ይላል። የዛሬ ሳምንት እንጀምራለን። መቦ ብለን የቅዳሴን መጀመሪያ ዜማውን እንጀምራለን። አሁን ዛሬ ያየ ነው ስለ ነዋያተ ቅድሳቱ ያ ተለብሳቱ እያንዳንዳቸው ያላቸውን ክብር ተመልከቱ። እግዚአብሔር መንፈስ ቅዱስ ሊሰጠን የፈቀደውን ጸጋ እንዴት አድርጎ እንዳከበረ ተመልከቱ። በዚህ ጊዜ ነው እንግዲህ መማር፣ ማወቅ፣ ጥበብና ማስተዋል የሚከሰሩት በዚህ ጊዜ ነው። ክርስቲያኖች በእነዚህ ሦስት ነገሮች የሚመዘኑት ማወቁ መማሩ ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር ሃያ ምናምን ነው ተመልከቱት። ቅዱስ ገብርኤል ወደ ዳንኤል እየበረረ መጣና ምን አለው ዳንኤልን እኔ ዛሬ ላስተምርህ መጥቻለሁ፣ ካስተማርህ በኋላ ጥበብንና ማስተዋልን እንድፈጽህ ታዝዣለሁ አለው። ዳንኤል ከእግዚአብሔር መልአክ ከቅዱስ ገብርኤል ተማረ። ከተማረ በኋላ ጥበብንና ማስተዋልን አገኘ። በአባቱ ዙፋን በተቀመጠ ጊዜ ምንድነው ነው ያለ እግዚአብሔር ራሱ ምን ላድርግ ብሎ በራእይ በተገለጠለት ጊዜ ምን ያለ ሰለሞን፣ ምን ምን ሌላ ነገር የለኝም፣ ሳይገባኝ ገና ሳይሆንም በእስራኤል መካከል በዙፋን ላይ ተቀምጫለሁና በትክክል የመመራበትን ጥበብንና ማስተዋልን ስጠኝ። ደግሞ ጌታ ሶስት ዓመት ከሦስት ወር ሲያስተምራቸው የኖን በሙሉ አውቀዋል፣ ተምረዋል ሐዋርያት። ነገር ግን ጥበቡን ያወቁት እንጂ ይማሩ እንጂ ማስተዋሉን አላገኙም ነበር። ስም የሉቃስ ወንጌል ምዕራፍ ሀያ አራትን ሌሎችን ወንጌላት እንደምንመለከተው ምን ያህል የእግዚአብሔር ቃል እነሆ ቅዱሳት መጻሕፍትን ቃሉን እሱነቱን ይገልጥላቸው ዘንድ ማስተዋልን ያገኙ ዘንድ ልባቸውን ብሎ ምንድን ነው ከፈተላቸው። ማስተዋልን ያገኙ ዘንድ ልባቸውን ከፈተላቸው። ማወቅን ማንም ሊያውቅ ይችላል። ጥበብን ክርስቲያኖች በሙሉ ልንጠበብ እንችላለን። ማስተዋል ግን ከባድ ማወቅ ምንድን ነው? ይሄ ማወቁ ስለ መስሎ ያለው ስለ ስለ ጽዋ አወቁ ስለ ማይፈዳ አወቁ ስለ ረፈ መስቀል አወቁ ስለ ታጭ አወቁ ስለ ጀወል አወቁ ስለ ምንድራይ አወቁ። ባጠቃላይ አሁን ስላልናቸው ነገሮች አወቁ። ተማን አውቀናል። አሁን ጥላው ምንድን ነው? ጥላው ምንድን ነው? ጥላው የተማሩትን ነገር ማድረግ ነው ከተሻለ ጥበብ ምንድነው? እርፈ መስቀሉን ራስ መስራት መቻል። ስለ እርፈ መስቀል ወይም ስለ ማንቻው ስለ ቅዱስ ማንቻው ተምሬያለሁ፣ ያ መማር ነው። ነገር ግን ካወቅኩት ማለት ከሰራሁት ጠቢብ ነው እንጂ መስቀሉን ቀጥቅጬ ከሰራሁት ጠቢብ ነው። ባህላችን ማይረባ ነው። ማረሻውን፣ ወገኑን፣ ማጭዱን፣ ምሳሩን ዛሬ በሰጣቸው ጥበብ የሚሰሩ ምንም ጠቢብ እንላለ። ጠቢብ የሚለው የመልካምነት መግለጫ መሆን ሲገባ፣ ቡጃረ ማለት ወይም ፈላሸ ወይም ደግሞ የሆነ ነገር ያለ ሆነ ነገር ለመግለጥ ነው። በሌሎች ጠቢብ ነገር ግን ጠቢብ ማለት ያን የተማረውን ነገር የሚያደርግ ነው። ራሱም ይሰራ ማለት። ስለዚህ አሁን ጥበቡ ምንድን ነው? ስለ እርበ መስቀሉ ተምሬያለሁ አውቄ ያለሁ የሰራሁት እንደሆን ጠቢብ ነው። ስለ መሐፍቱ ስለ ቅዱስ ልብሱ ተመሪያለሁ ሸማኔ ሁሉ የሰራሁት እንደሆነ ወይም በዚያ መልክ ያዘጋጀሁት እንደሆነ በልብሰተ ክዶ መልክ ጠቢብ ነኝ። ስለ ጥዋን ተመሪያለሁ ራሴ የሰራሁት እንደሆነ ጠቢብ ነኝ። ስለ መሰበ ወርቁ ተመሪያለሁ ራሴ የሰፋሁት እንደሆነ ጠቢብ ነኝ። ምን ያህል አደርገም። እንደውም ይሄን መስፋት በሀገራችን የሴት ስራ ነው። አንዳንድ ወንዴ ሲሰሩ ሴት እንትን እንደሆኑ ይተቻሉ። በጣም ሞኝነት ነው። ይህን ቢለኝ ኖሮ ከባድ ነው። ወይም እናደርገው እንችላለን ወይም ልናደርገው እንችላለን። የማይደረግ ነገር የለም። ዛሬ ኢትዮጵያውያን በዓለም ዙሪያ ከዓለም ጥበብ ጋር ስለተገናኙ ኢትዮጵያውያን የማይሰሩት የለም። ዛሬ ኢኮኖሚም፣ አመራሩ፣ ችግሩ ብዙን አንድ አድርጎ ሚዝ በጠበብት በአዋቂዎች የሚጠቀም ጠፋ፣ መንግስት ጠፋ እንጂ ሁሉም አዋቂ ነው። ካሳቢ ግን የምንሰራው እንችላለን። ይሄ ልንሰራው እንችላለን፣ ላንሰራው እንችላለን። በዚህም ጠቢባን ልንባል እንችላለን። ዋናው ጥበብ እንግዲህ አይደለም ጥበብ መስበር ራሱ መስራት አይደለም ወይም ስለ መሰሉ ማወቅ አይደለም ጥበብ እርዘ መስቀሉን መስራቱ አይደለም ጥበብ ጽዋውን መስራቱ አይደለም ወይም ስለ አጠቃቀማቸው ማወቅ ብቻ ነው ዋናው ጥበብ። እኛ ክርስቲያኖች በስርዓተ ቅዳሴ ጊዜ ልናውቀው የሚገባን ጥበብ ኢየሱስ ክርስቶስ ነው። ትልቁ ጥበብ እሱ። በጣም ቅዱስ የሚነግረን ይህ በምልክዳን ስለ ጥበብ ብዙ ይነግራል። ጥበብ ራሱ ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ አንድን ብትመለከቱ እናገኛለን። ጥበብ ራሱ ኢየሱስ ክርስቶስ ነው። ስለ ስርዓተ ቅዳሴ ልክ እንደዚህ በቀደም ተከተል ብዙዎቻችን ባልማርን አውቀን ነው የመጣነው። ነው ከዚህ የተሰበሰብን አሁን ጠቢባን ስለሆን ነው። ጠቢባን የሆንን ግን ተለውን ክርስቶስን ስላወቅን ነው። ማወቅ ብቻ ሳይሆን ስላመን ነው። እምነታችንም ደግሞ ነቢይ ወይም ስራ ሰው ብለን ሳይሆን ወይም ደግሞ ከመላእክት አንዱ ብለን ደለለ ሳይሆን መለኮትነቱ አምነን ከአብ ከመንፈስ ቅዱስ ጋር የመለኮት እኩልነት አለ ብለን አምነን ጥበብ ማለት ይሄ ጥበብ ማለት ክርስቶስን አምኑ መምጣት ነው ከዚህ የተሰበሰብነው ሁላችንም በክርስቶስ አዳኝነት እናምናለን ይሄ ጥበብ ነው ያዳንን አምላክ ለማመስገን ስንሰበሰብ አሁን ስለ ሥርዓተ ቅዳሴው አመራር አለን፣ ደንብ አለን፣ አውቀናል። ፈልጉ ምንድን ነው የጎደለን? አሁን ማስተዋል። ማስተዋሉ ምንድን ነው? ከሞሰበወር ውስጥ ከቤተልሔም ገና ሲመጣ የምናየ- የሰው ልጅ የሰራው ኅብስት አይደለም፣ የጌታ ሥጋ ነው ማይበላቱ የመግነዝ ምሳሌ ለብሶች የሸፈኑት ኅብስት ስጋ ነው። የመለኮት ስጋ ነው፣ የሰው ስጋ ሳይሆን የሰው ስጋ ብቻ ሳይሆን መለኮት የተዋሃደው ቀመም ነው፣ መድኃኒት። ማስተዋሉን ስናገኝ በጽዋው ላይ ያለው ወይን ድሩ ነው፣ በቀራኒ የደሰሰ ነው። ማስተዋሉን ስናገኝ እርፈ መስቀሉ የመልአክ በእጅ ዘት የነበረው ውጠት ነው፣ ፍምን የያዘበት ውጠት ነው።

የእኛ ሀላፊነ ሲነጻ ነ የምናየው። ብዛ በአጠቃላይ ማስተዋል ማለት እነዚያ ነገሮች ሁሉ እነዚያ ነገሮች ሁሉ ለእኛ ሆነው እነዚያን መጠቀም ማድረግ መቻል ማለት ነው። ደግሞ ያን ነገር አለመርሳት ማለት ነው። ያን ነገር አለመርሳት አትርሱ። ስጋዬን በበላችሁ ደሜን በጠጣችሁ ጊዜ መከራዬን አስቡ። ስትቆሙ፣ ስትቀመጡ፣ ስትሰሩ፣ ስትበሉ፣ ስትጠጡ ግን ጊዜው የእኔን ፍቅር አስታውሱ፣ የእኔን መከራ አስታውሱ። ማስተዋሉ ይሄ ነው። ማወቁ አለን፣ ጥበብ የሆነ ክርስቶስን ማመኑ አለን። ማስተዋሉ ግን ይህ ነው። ማስተዋሉ ስለሌለን ምንነው አብዛኞቻችን ከስጋ ደግሞ ርቀናል። እግዚአብሔር ማስተዋሉ ይሻል። ለዚህ ለመንፈሳዊ በስጋው ማስተዋልን ስናገኝ ደግሞ በዚህ በመንፈሳዊ ትምህርት የስጋዊ የስጋውንም አኗኗራችን እናገናዝባለን። ያም ምንድ ነው? ለነፍሳችን ኑሮ ለነፍሳችን ሞት የሆነ ነገር ስለወደም ሲዘጋጅ የምንገለገልባቸው ዕቃዎች እንደዚህ በእግዚአብሔር ቃል በጸሎት የሚባረፉ ከሆነ በማህበራዊ ኑሯችን የምንገለግልባቸው በስጋችን የምንገለግልባቸውን ነገሮች በየቀኑ እንባር ካለን ወይ? መኪና ስትገዙ ባርካችሁ ነው ወይ? ስም ጠርታችሁ ነው ወይ? የምትገቡበት መሪውን የምትጨብጡት አረካ መኪናውን ከመግዛቱ በፊት ያን ቸኩል በምንም መልክ በቢዝነስ ደረጃ አግኙት በምንም አግኙት መጀመሪያ ከቸኩ ላይ እናንተ እግዚአብሔር ቃል አሳርፋችኋል ጸለያችኋል ወይ ቸክ የተባረከ ገንዘብ እንዲሆን የተገዛው መኪና የተባረከ እንዲሆን ወይም አዲስ ልብስ ስትገዙ ልብሱ የተባረከ እንዲሆን ስለዚያ ልብስ እንጸልያለን ወይ ስም እግዚአብሔርን ጠርተን ነው የለበስነው። ወይስ ምግብን ገጠርን አዘጋጅተን ከምግብ ሎም ከማዘጋጀት በፊት ስናዘጋጅ መጀመሪያ ጸሎት ያስፈልጋል። የገጠር እናቶቻችን ሊጡን እዲያወኩ ሲሉ በስመ አብ ወወልድ ወመንፈስ ቅዱስ ሊጡን ወደ ቦወጣው ከመክተታቸው በፊት በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው ነው ወደ ሊጡ የሚከቱት። የእነሱን ያህል እንኳን ማስተዋል አለን ወይ? ወይ የጀባችሁን ጌጥ፣ የጣታችሁን ቀለበት ወርቅን፣ ውንብር ሌላ ሁን ሌላ መጀመሪያ ወደ ጣታችሁ ከመጥለብ በፊት ከመግባቱ በፊት በአርከ ስሙን ጠርታችኋል ወይ? በአንገታችሁ ስላለው ሃል ጸለያችኋል ወይ? ስለ ጫማችሁ ስለ ጫማችሁ ጸለየነ ወይ? ያደረግነው አደግን መልስ ኮይ የምፈልገው አድርገነ ወይ? ካልተባረከስ ምን አይነት ገንዘብን ይሆንን ምን አይነት ልብስ የሚሆንን? ምን አይነት ጫማን የሚሆንን? ምን አይነት ጌጥ ነው የሚሆንን? የእግዚአብሔር ቃል ሊያዝበት ይገባል። ወደ ልጆቻችሁ ስሄድ ልጆቻችሁን በየቀኑ ትባርካላችሁ ወይ ታስባርካላችሁ ወይ? ልጆቻችሁን በየቀኑ ትጸልይላችሁ? ጸሉያችን ግባለ ትጸልያላችሁ ለልጆቻችሁ በየቀኑ የምንቀድስ ከሆነ በየቀኑ ባርኳቸው፣ በየቀኑ ጸልዩባቸው። የምለው ይሄ ስራት ቅዳሳችን በእነዚህ ነዋያት ቅድሳት ነዋያት ልጆቻችሁ እኮ ገንዘቦቻችሁ ናቸው። ደግሞ ብዙዎች እንደ አስከሬን ተውነ የሚመጡ ይበርዳቸዋል። እሻ ነው። ልዩ ልዩ ምክንያቶች አሉ። ይገባኛል። ከግን በላይ የሆነ ነው። እዚህ እንኳን አገን በላይ ሆነ አገር ቤት ያለው እንደዚህ እየተዋቸው በየጊዜው እየተባረኩ ካላደጉ ምን አይነት ልጆች ነው የሚሆኑ? ስለ ትዳራችሁ ያረገባችሁ ሁልጊዜ ትጸልያላችሁ ወይ? ትዳሩ ባልና ሚስትም የጸሎት መልሶች ናቸው ወይ? ባሎች የጸሎት መልስ ናቸው ወይ? ሚስቶች የጸሎት መልስ ናቸው ወይስ ደግሞ በአጋጣሚ የተገኙ ነዋ። የቅዱሳት ነው። የእሱ አካል ነው። የእሱ መገልገያ ነው። እንዲያው እኮ አንደኛ ቆሮንቶስ ምዕራፍ 6 ውስጥ በደሙ ዋጋነት ተገዝታችኋልና ከእንግዲህ በስጋችሁ እሱ አክብሩ። እነዚህ እቃዎች ለእሱ ክብር እንደቀረበ ሁሉ የእኛ ስጋ ለእሱ ክብር ሊሆን ነው የሚገባው። አረ ባለ ስልጣኖች ስለሚቀመጡበት ወንበር ጸልየውንም ቢቅ ጸልየው እኮ የሚቀመጡበት ዙፋናቸው ላይ ወንበራቸው ላይ ጸለየው የሚቀመጡበት እኮ እንደ ሰሎሞን እንደ ሌሎችም ጠበብት መሪዎች፣ አሰባዮች ይሆኑ ነበሩ። ወታደሮች እንኳን ስለሚይዙት ጠመንጃ ነፍስን ስለሚያጠፋ መጸለይ ባይገባም መጸለይ ይገባል። ለምን ከተጸለዩበት ያላግባብ ነፍስ አይወድቅም። ምናልባት ዘመኑ ሰላም ሊሆን ይችላል። ወታደሮች ስለሙያቸው ስለሚለብሱት ልብስ፣ ስለመሳሪያቸው ይጸለያሉ። የፍርድ ዳኞች ስለ ወንበራቸው ስለ ፍርዳቸው ይጸለያሉ ወይ? ዳኞች የነበራችሁ ትጸልዩ ነበር ወይ? ስለዚህ እነዚህ ነገር እንግዲህ በማወቅ አለን። ስለ እነዚህ ነገሮች ሁሉ መጸለይ አስፈላጊ እንደሆነ እንዳውቃለን። እነዚህ ነገሮች ደግሞ በጸሎት ሲባረቱ በክርስቶስ ኢየሱስ እንደሆነ ስለምናውቅ ጠበባለን። ነገር ግን ማስተዋል የለም፣ በመሪዎች ዘንድ ማስተዋል የለም፣ በብዙዎች ዳኞች ዘንድ ማስተዋል የለም፣ በብዙዎች አስተማሪዎች ዘንድ ማስተዋል የለም፣ እኛም ራሳችን በካህናቱ ዘንድ ማስተዋል የለም። እንግዲያ ሁሉም ነገር ባርተን ለሁሉም ነገር ምሳሌ መሆን ይገባል። እኛው ነበር ማስተዋላችን ተወስዶብናል። ክርስቲያኖች ይግድ ለማስፋልክ ይገባል ሁሉም ነገር አንዲት እናት ሁልጊዜ ውሻ ይጣቸው ይረክስባቸዋል አሉ

አሁንም ሴትዮ ሴትዮ ማወቅ አላቸው አውቀዋል። ማለት የጸሎት ጥቅሙ ይረከስር መባረክ እንደሆነ እንደሚችል አሁን አውቀዋል። ያ ደግሞ በክርስቶስ ኢየሱስ በኩል የተገኘ የአዲስ ኪዳን ጸሎት እንደሆነ ስለሚያምኑ ጥበብ አላቸው። አሁን የጎደላቸው ብሉ ነው ማስተዋሉ፣ ማስተዋሉ ነው። ምን ነው ማስተዋሉ? ይተወስርባቸው እረኮስ ማስተዋሉ ነው። ምናልባት በጀርመን በኩል ይበከሉ ነው። በመንፈስ ቅዱስ አስራር ግን ውሻው አይደለም። ውሻ ኃጢአትን ምን ሰራ? ሰዎች ምን ውሾች ወንድም ነው። ጣዖትን ምናመልክ ሰዎች ምን ውሾች። ምን አልባት እኒህ እናት ከቤታቸው ጨሎ ይኖራል። ምን አልባት እኒህ እናት ብዙ ጊዜ ወደ ጥንቋዮች ሄደ ስግደው ገብረው ሊሆን ይችላል። ምን አልባት እናት ሰውናቸውና ወድቀው ሊሆን ይችላል። በርክሰት ወድቀው ሊሆን ይችላል።

ሁሉም ነገር የተበላሸብን በእኛ ኃጢአት እንጂ ውሻው አለ መልካም አድርጎ ፈጥሮን ወደ ክፉ ራሳችን የለወጥ እንደ ሰይጣን እኛ ሰዎች ብቻ እኛ ብቻ ነ። በእኛ ኃጢአት ነ ያስቸገርነው። መልካም ያልሆን እኛ ነን። ዛሬ የተማርነው ስለ ስርዓተ ቅዳሴ ነው። በስርዓተ ቅዳሴ ውስጥ እንግዲህ ምስጋና አለ። ምስጋናው የሞተል ምን አምላክ ኢየሱስ ክርስቶስን በአንድነቱ በሶስትነቱ ማመስገን ሆኖ የተጀመረው በቤተ ምረብ ነው። የጀመሩት መላእክት ናቸው። ስርዓቱ የተጀመረው በምሴተ ሐሙስ በጌታነቱ ዜማ ሐሙስ ምሽት ነው። የተጀመረውን በቅዱስ ቁርባን ምክንያት ነው። ያ ስርዓት እያደገ መጥቶ እዚህ ደርሰናል። እንግዲህ ስርዓቱ መጠንን ጊዜን ቀንንና ሰዓትን ነዋያተ ቅድሳትን የመሳሰሉትን የሚያከናውን ነው። እንደሆነም ያው ተምረናል። እንግዲህ በሚቻለው እግዚአብሔር በሰጠን መጠን ተምረናል። በዚህ ስርዓተ ቅዳሴ ትምህርት ውስጥ ማወቅን፣ ጥበብን፣ ማስተዋልን አግኝተናል። ማወቅ የተማር ነው ነው። ምን እንደተማርን አሁን አይተናል። ጥበብ ብዙ ጥበብ ሊሆን ይችላል። ዋናው የእኛ ጥበብ ክርስቶስ ኢየሱስ ነው። እሱን አምነናል። እሱ አለን። ሌላው እንግዲህ ማስተዋል ነው። ማስተዋል ያላችሁ እግዚአብሔር ይቀጥብላችሁ። ማስተዋል የጎደለብን እግዚአብሔር መንፈስ ቅዱስ ማስተዋሉን ይስጠን። ማስተዋሉን ሰጥተን ደግሞ ሁላችንንም ለቅዱስ ቁርባን ያብቃል። እግዚአብሔር የተመሰገነ ይሁን።